ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ሚስጥር አደራው የኔ መጽሐፍ ደራሲ ናት። በመጽሐፏ መግቢያ መሳይ መግቢያ ላይ እርግጥ ስለምን መጽሐፍ እንዳለብኝ አላውቅም እንጂ አንድ ቀን መጽሐፍ እንደምጽፍ አውቅ ነበር የተጀማመሩ ሐሳቦችና ያላለቁ ምዕራፎች የማስታወሻ ደብተሬን ሞልተውታል ስትል መቼና እንዴት እንጂ የቀለም በረከቷን ለተደራሲያን እነሆኝ ለማለት ስለ በብቃቷ በተስፋ የታጀበ እርግጠኝነት ውስጧ እንደነበር አመላክታለች። እውነት ነው፣ ሳቢዋ እውን ሆኖ በራስ ፍለጋ ውስጧን ለዓመታት ያወኩትን ደርዝ አሲዛ በአእምሯ ሲመላለሱ የነበሩ የሐሳብ ፍሰቶችን በጭብጥ ሸብባ ፍርሃት፣ ስጋት፣ ተስፋ፣ ፍቅር፣ ጥርጣሬ፣ ባዶነትና ሙሉእነት በፍልስፍናዊ መጠይቆችና ስነልቦናዊ አተያዮች በስሱ አጣቅሳ በመቶ ዘጠና ሁለት ገጾች ላይ አስፈራለች። በቃለ ምልልሳችን እንደምን በወጀቡ ውስጥ አልፋ የኔ ደራሲ ለመሆን እንደበቃች በአንድ ቦታ የምትገልጠው እንዲህ ነው። በቅድሚያ በጣም አመሰግናለሁ። ካሳም አን ጥሩ አጀማመር ነው የጀመርከው። እውነትህን ነው። አሁን ከየት ካሬጁ መጣ ሊያሰኝ ይችላል። ግን ጊዜው ስለሆነ ይመስለኛል። አንዳንዴ ነው የኖርን የሆነ ጊዜ የራሳችንን መጋፈጥ ግድ የሚልበት ጊዜ ይኖራል እና ለእኔ ይህን ጽሑፍ የጀመርኩበት ወቅት ያ ወቅት ነበረ እውነታን ይፈራ የነበረው ማንነቴ ወይም እውነታን ማስፈሩ ያቅተው የነበረው እጄ በቃ እውነታን መጋፈጥ እንዳለበት የተረዳውበት ጊዜ ስለነበረ ነው። ድፍረቱም የመጣው ተፈጥሯዊ በሆነ መንገድ ነው ብዬ ነው የማስበው። ተፈጥሯዊ ሲባል ማለት ነው ተፈጥሯዊ ማለት ጊዜው ስለሆነ እንግዲህ። መጽሐፉ ሞር ኢንዋርድን፣ ወደ ውስጥ የመመልከት ላይ የሚያጠነጥን ጽሑፍ ነው እና ራሴን መመልከት የነበረብኝ ጊዜ ተፈጥሯዊ በሆነ መንገድ ያ ቀን ስለመጣ ያ ጊዜ ስለደረሰ፣ ሸሸው የነበረውን ማንነቴን መጋፈጥ የነበረብኝ ጊዜ ስለደረሰ፣ መጠየቅ የነበሩብኝን ጥያቄዎች ካልጠየቅ ቆይቼ መጠየቅ እንዳለብኝ የተሰማኝ ጊዜው ስለደረሰ ነው ማለት ነው። ሸሸው የነበረውን ማንነቴን ስትይ ከምን ለምን ነበር ሽሽቱ? ሸሻው የነበረውን ማንነቴን ስለው መጽሐፌ ላይ እንዳልኩት እውነታን መጋፈጥ የሚፈራው ማንነቴን ማለቴ ነው። ባለችኝ አጭር ኑሮ ውስጥ ራሴን ሆኜ ኖር ያለው ብዬ አላሰብኩም ነበረ። ወደኋላ ስመለስ በፍርሃት በዩኝታ በተለያዩ ተጽዕኖች ስር እንደወደኩ ይሰማኝ ነበር። እና የምሸሻው ማንነቴ ያልኩት ያንን መጋፈጥ የሚፈልገውን ማንነቴ ነው። አንዳንዴ ራስን ቆም አድርጎ መገንዘብ፣ ራስን መጠየቅ በጣም አስፈሪ ነገር ነው። በጣም ምክንያቱም አንዳንዴ ከመጋፈጥ ይልቅ አስተባብለን ማለፍ ስለሚቀለን ማለት ነው። ስለዚህ የሚሸሸው ማንነት ያንን እውነትን መጋፈጥ የሚፈልገው እኔነቴ ነበር። በመጽሐፍ ውስጥ እነዚህን ያልሻቸውን፣ ያነሳሻቸውን የውስጣዊ ፍርሃት እውነታን የመጋፈጥ አተያዮች አልፈሽ ለኅትመት አብቅሻል። ከቶውንም የመጽሐፉ ርዕስ እኔ ነው የሚለው በሌሎች ሰዎች ገጸ ባህሪያት ሳይሆን ራስሽን እዛ ውስጥ አስገብተሽ እውነት ነው ግለታሪክ ታሪክ እንዳልሆነ አስቀብጠሸዋል በእርግጥ ዞሮ ዞሮ በዛው ዙሪያ የሚያጠነጥን ነው። ማዕከሉ አንቺ ነሽ። ከቶንም እኔ ተሰኝቶ በተሰጠ ርዕስ ራስሽን ማንነት ከፍርሃት ቋጥቶ ለአደባባይ እኔ ህይወት፣ የጉዞ መስመሬ ይህ ነበር እነሆኝ ብሎ ለአንባቢያን ማድረሱ በድፍረትቻ ሳይሆን ከዛም አልፎ ህይወትን ማጋራት ነውና ትልቅ በረከት ነው። በእርግጥ አንባቢያንም በዛ ህይወት ውስጥ አብረው ብዙ የሚጓዙ ወይም የተጋሩ ሰዎች ህይወት ይኖራልና፣ ከዛ ደረጃ ላይ እንዴት ደረሽ? ከቶንም እኔ ለመጽሐፍሽ ርዕስ ለመስጠት እንደምንበቃሽ እኔ የሚለውን ርዕስ የሰጠሁት ከዛ የተለየ ነገር መስጠት ስላቃተኝ ነው። እንግዲህ መጽሐፉን እናንተ ማንብበዋል። አብዛኛው ነገር ከራስ ጋር የሚደረግ ግብ ግብ ነው። የህይወት ምርጫ ነው አልንም ነው ብንልም፣ በዛ ውስጥ እኛነታችን ነው የሚመርጠው። እኛነታችን ነው በዕጣ ፋንታ ውስጥ የሚያልፈውና የራሴን አስተሳሰቦች ስመለከት የምወዳቸውንም አልወዳቸውን አስተሳሰቦችን ጥንካሬ፣ ወይንም ድክመቴንም ሳይ የሚጸጥተኝም ነገር የምመኘውን ነገር ሳይ በዛ ውስጥ ሁሉ እኔ አለሁኝ የማይቋረጥ ነገር ነው እና ያንን ኮምፕሌክስ ሀሳብ፣ ያንን ተቃርኖ ነው ያንን በጣም ውስብስብ የሆነውን ማንነት መግለጽ የምችለው እኔ የሚለው ቃል ብቻ ይመስለኛል። ቢካዝ ሚስጥረን ማለት የደራሲውን ብቻ ሳይሆን በቃ ኮምፕሌክስ የሆነውን ማንነት በአይ ሚለው ሳል የማያቋርጠዋል አደለ ወይም ደግሞ ራሱን ከራሱ ወጥቶ ኦብዘርቭ የሚያደርገው ማንነት ማለት ነው። እሱም ሲምቦሊፋይ ለማድረግ ነው የሚለውን የተጠቀምኩት። ምናልባት እንዳልከው አንዳንዴ መጽሐፉን ላላነበው ሰው ባዮግራፊ ሊመስል ይችላል፣ ግን ይሄ ፉሊ ራስን በሰውኛ መነጸር አይቼ በራሴ ውስጥ ያለውን ተቃርኖ በራሴ ውስጥ ያለውን ግብግብ ኦፍኮርስ ሚስጥረን ሬፕሬዘንት የሚያደርግ ነገር ነው ግን ከዛ የገዘፈ ነገር ይመስለኛል። እውነት ነው። በመጽሐፉ ሽፋን ላይ እንደዚሁ አንዱ የሚያንጸባርቀው ይሄ ነው። በሁለት ተቃራኒ አንድም የህይወትን መልካምነት ውበት እና ምቾት እንደዚሁም በዓለም ላይ ልዩ የሆነ ለሰዎች ብቻ የታደለ ገጽታን የሚያንጸባርቅ አለብ ልክ በጽሑፍ ውስጥም ያ ይገኛል። በተቃራኒው ደግሞ መንፈስንም ሊያውክ ሊያሸብርም የሚችል አትኳሪ እና የውስጣዊ ስሜትን ተጭኖ የሚያሳይ ገጽታም በመጽሐፉ ሽፋን ላይ ተቀምጠዋል። የእነኚህ ሁለት ቃራኒ ግን አንድ ነፍስ ውስጥ ያለ የምድራዊ ገጽታና እውነታን የሚያንጸባርቅ ሆኖ ተቀምጠዋል። ይህንን ለመጽሐፉ ሽፋን መስጠቱ በተደራሲያ ላይ ወይም በአንባቢያ ላይ ምን አይነት ተጽዕኖ አእምሯቸው ውስጥ እንዲያስቀምጥ ነው? የዛን አይነት ምስል ለመጽሐፉ ለመምረጥ ይወደድ ሺው ሽፋኑን የሰራልኝን ሰው መጀመሪያ አክኖሌጅ ማድረግ እፈልጋለሁ። መጽሐፉ ላይ ስላላስቀመጥኩት አብራኒ አካሉ ይባላል። እንግዲህ ይህንን ሽፋን ስንሰራ ታሳቢነት ያደረግነው ተደራሲያንን አልነበርም። መጀመሪያ የመጽሐፉን ጭብጥ ለማስቀመጥ ነው። እንዳልከው የመጽሐፉ ሽፋን ላይ በግማሽ በኩል ነው፣ ግማሽ የሰው ምስል አለ። በዘኛው ተቃራኒ ደግሞ ወደ ግራ የዞረ ሌላ ማንነት ክፍል አለ። በመሀል ጎዳና አለ እና ይሄ ስናስበው መጽሐፉን በደንብ ጠቅልሎ የሚሄድ ሀሳብ መስሎ ስለሰማኝ ነው የመረጥኩት። ምክንያቱም አንደኛ ማንነት የሚባለው ነገር ራሱ በጣም ኮምፕሌክስ ነው። ሰው እኔ ማነኝ ቢል እኔ ለአሁን ለሰዎች ማሳየው እኔ ነኝ ወይስ እኔ ለብቻዬ ውስጤ ውስጥ ያለው ተቃርኖ እኔ ነኝ፣ ወይስ በመሀል ሁለቱን ባላንስ ለማድረግ የሚሞክረው ማንነቴ ነው እኔ የሚለውን ነገር ነው እና ውስብስብ የሆነውን የሰውነት ባህሪ ለማንጸባረቅ በሰው ውስጥ ያለውን ደግሞ ተቃርኖ፣ እኔ የሰው ልጅ ሁሉም ነገር ነው ብዬ ነው የማስበው። መልካምም መጥፎም ነው። በመሀል ደግሞ መልካምና መጥፎም ደግሞ ሚዛን አድርጎ ለመኖር የሚሞክር ደግሞ ሌላ ማንነት አለን እና እሱን ሁሉ ስላንጸባረቀልኝ ነው ይሄንን ከበር የመረጡት። ጥሩ ሲምቦላይዝ አድርጎታልን ብዬ እኔ እንደ ደራሲ አስባለሁ። እውነት ነው። መልክቱ በውል ለተመለከተው ያንን የሚያንጸባረቅ ነው። ለጥያቄነት መነሻም አስባብ የሆነው በዚሁ ሳቢያ ነው። ከዛ ባሻገር ከመጽሐፉ ርዕስ ጋር ተያይዞ እንደዚሁ በድርሰቱ ዓለም ብቻ ሳይሆን በስነ ግጥም ስንኝ ቋጠሮዎች ውስጥም ብዕርሽ በረከት ያለው ነው። ላልታተመ መጽሐፍም አለሽ። በመጽሐፍ ውስጥ እንደጠቀሽው ከሥነ ግጥም አኳያ በዛው ባልታተመው የግጥም መጽሐፍ ውስጥ መጀመሪያው ግጥም እኔ የሚሰኝ መሆኑን አመላክተሻል። በተለይ እኔ የምትለዋን ግጥም አጋጣሚ በእጅሽ ካለ አድማጮች እንዲጋሩት ማድረግ ይቻላል። በደምብ ማንበብ እችላለሁ። ከአሸዋው መሀል አንዷ ፍንጣሪ ከግንዱ ጥምር ውስጥ አንዷ ፍንጣሪ ከሙሉ ብርሃን ውስጥ የቀዳዳ ጨረር ከመሬቱ ሁሉ አንዲት ዝግን አፈር ካለም ሙሉ እሸት አንዲቷ ዘለላ ከውሃው ጨለማ የጥላ ከለላ አወዳድረው ቢያዩን እፍኝ የማልሞላ ነኝ ብጎድል ግድ አልሰጥ ብኖርም ግድ አልሰጥ እኔ ሽርፍራፊ የምድር ወገፈር ብሆንም ከታሪክ ድርሳን ላይ አንዲት ፊደል ሆሄ መሆኔን አውቃለሁ። ብሰረዝ ብጠፋ እንዳልሆነ ብሆን አልለውጣለሁ ይላል። በዚህ እንኳን በግል ያለስማማም ምክንያቱም ብትኖሪ ከበረከትሽ፣ ብታልፊ ጉድለትሽ ክፍተት ይኖረዋል። በብዙዎች ዘንድ ከቤተሰቦች ጀምሮ ከህብረተሰቡም ጀምሮ እንደዚህ አይነት የጽሁፍ በረከቶች የጎላሉ። በማህበረሰብ ውስጥ በብዙዎቻችን ህይወት ውስጥ በቤተኛውም አለም ቢሆን አሁን በሙያሽም ተሰማርተሽ የምትሰሪባቸው ቦታዎች ሁሉ የምታደርጊያቸው በረከቶች ከፍ ያሉ ናቸውና ጉድለትሽ የብዙዎች ጉድለት ነው። ኑሮሽ የብለብዙዎች በረከት ነው። ከዛ አኳያ ተቃውሞ የምባሰማ ይፈቀድልኝ ለማየት ያንተ ተቃውሞም ስንዩ መጨረሻ ላይ አለኮ ኢምንትምነን በጣም ሲግኒፊካንት ምነን አደ ሴም ታይም የሚለውን ለማንጸባረቅ ነው ያሰብኩት። እውነት ነው። ሁላችንም በምንኖርበት ከቤተሰብ ጀምሮ በማህበረሰብ እናጎላነን ባንኖር ግን አለም ደግሞ መቀጠሉ አይቀርም። ሁለቱም ተቃርኖ ነው ሁላችንም ውስጥ ያለው ብዬ ነው የማስበው። ይህ መጽሐፍ ብዙ በፊት ከነበሩት ስራዎችሽ ባሻገር ይህ ብቻውን በራሱ አንድ ሌጋሲ ነው፣ አንድ ውርስ አሻራ ነው ለወደፊቱ፣ ለመጪዎቹ፣ ለተተኪዎቹ ወይም በተለያዩ መጽሐፍት ውስጥ ለሚያልፉ ያንቺን ህይወት አንብበው ውስጣቸው ያንቺ ማንነት ያንቺ ነጸብራቅ ለቀሩ ሰዎች በራሱ ውርስ አሻራ ሆኖ የሚቀጥል ነው። ከማግዶሉ የመሙላቱ ይበዛል። በተለይ ይሄ መጽሐፍ ለመጀመሪያ ጊዜ ለህትመት ያበቃሹ ነው እና ወደ ስነ ጽሁፍ አለም እንዴት ለመዝለቅ በቃሽ? በርግጥ ና ያልሽው ገና ከልጅነቴ ጀምሮ ነው ነፍስ ማካ ያወቅ ጀምሮ ነው እጆቼ እረፍት ታተው የነበሩት የሚል አለ ያን በዛ በለጋ እድሜሽ ወቅት እጆችሽ ረፍት እንዲያጡ ውጣቶችሽ ፊደል ለመልቀም እንዲታትሩ ያደረገሽ ምን አይነት አጋጣሚ ነው ከሥነ ጽሁፍ ጋር ፍቅር ላይ ልትወድቅ የቻልሽው እኔ ስነ ጽሁፍን ብዬ አይመስለኝም አንዱ የኤክስፕሬሽን ወይም ደሞ ዋናው ራሴን የምገልጽበት መንገድ ስለነበር ይመስለኛል በቃ ከማውራት ይልቅ በጽሁፍ ገልፀው ለእኔ ቀለኝ ነበር እና በዛ ልምምድ ውስጥ ይመስለኛል ሳላስበው የገባሁበት እንጂ ስነ ጽሁፍ ብዬ አላደለ ወይም ፀሐፊ እሆናለሁ ብዬ አይመስለኝም። አጀማመሬ ግን በቃ ትልቁ የእኔ የኤክስፕሬሽን መንገዴ በጽሁፍ ማቅረብ ይመስለኛል ነገሮችን ከማውራት ወይም ከማስረዳት ይልቅ ያ ስለሚቀለኝ ነው ብዬ ነው የማስበው። በብዕርም ቢሆን ከአንደበትሽ የሚወጡ የነበሩ የሚፈልቁ ቃሎች ናቸው። በእርግጥ እንደውም ከቶንም ከምናገረው ይልቅ በጽሑፍ በሚሆን ጊዜ አስተውሏችን ተሰባስቦ ቃላቶች እንደ ወዝጅረት ጠርተው የሚወጡበትና ኮለል ያለ ሐሳብ የሚፈስበት ስለሆነ የበለጠ ጥንካሬም ውበትም እንዲሁም ደግሞ ተጽዕኖ አሳደሪነትም ይኖረዋል። ያም አንድ ማለፊያ መንገድ ነው። ጽሑፎቹ ውስጥ እንደሚታየው በርካታ የሆኑ መጽሐፍቶችን አንብበሻል። በተለይ ደግሞ የስነ ግጥም አፍቅሮትሽ እዛ ውስጥ ጎልቶ ይታያል። የመጽሐፍ ንባብ ውስጥሽ እንዴት አደረ? በተለይ ደግሞ ወደ ስነ ግጥሙ ህይወት ውስጥ ቀልብሽን ሊገዛው የቻለው ከምን አኳያ ነው? የማንበብ ተጽዕኖ ከቤተሰቦቼ ይመስለኛል። ወንድሞቼ በጣም ያነቡ ነበር። ታላላቅ ወንድሞቼ እና በተለይ የኔ የመጀመሪያ ታላቅ የሆነው ወንድሜ በጣም በብዙ ነገር ከተለው ነበር። እሱ በደንብ በቃ የፍልስፍናዊ ነገሮችን ምናምን ያነባል። በእሱ ተጽዕኖ አለብኝ ብዬ አስባለሁ። ስነ ግጥምን በተመለከተ ግን ፐርስፔክቲቭ ደስ ይለኛል። በባህሪ አንድን ነገር በተለየ መንገድ የሚያሳየኝ ነገር ነው የምመርጠው። አሁን ብዙ ሰዎች ግጥምን ያደንቃሉ። በተለያየ መንገድ ቋንቋ፣ ውበቱን፣ ፈጠራውን፣ ሁሉን ነገር። እኔ የሚማረከኝ የነበረው በቃ ያላየሁትን ነገር በተለየ መንገድ ሲያሳየኝ አንድ ደስ ይለኛል። በጣም የምስራቃውያንን በተለይ የፐርሺያ ገጣሚ የሩሚን ብዙ ግጥም አካትቻለሁ መጽሐፌ ላይ። እሱ ግጥም የሚባለውን ነገር ራሱ ግጥም የሚባለውን ልቸችር በተለየ መንገድ እንዳያርጎኛል በጣም ደብዛላቸው ይሄ ሁለት በምንጠቀማቸው ቃላቶች ውስጥ ሆኖ ግን በጣም ብዙ የሆኑ ሀሳቦችን ማሳፍ ይችላል። በተለይ መንፈሳዊ የሆኑ ነገሮችን ፍቅርን በተመለከተ እኔ በተለምዶ በሙዚቃ በተለያዩ ገጣሚያን የሚነገረውን ፍቅር በተለየ መንገድ እንዳያርጎኛል። የሩሚ ግጥሞች እምነት ማለትን ማለት ነው፣ መንፈሳዊነትን ማለት ነው የሚሉትን ነገሮች በሩሚ ግጥሞች የበለጠ ተረድ እኔ ደጋግም የሚለዋለው ግጥም ወዳለው ስል የእሱን ይመስለኛል። ቤት መምታቱ ምናምን አይደለም። አብዛኛዎቹን ያነበብኳቸው ያው ሁሉንም በእንግሊዝኛ ነው እና እሱ ገብቶኝ ሳይሆን ፐርስፔክቲፉ በጣም ስለሚገዛኝ ነው። ግጥም ደግሞ ያ ፓወር ያለው ይመስለኛል። በጣም ውስብስብ የሆኑ ሀሳቦችን ጭምቅ አርቆ በሶስት በአራት ስንኝ ማቅረብ የሚቻልበት በጣም ፓወርፉል የሆነ ሜተድ ነውን። ለዛ ይመስለኛል ፍቅር ያደረብኝ ለየ እይታን የሚሰጡ ነገሮች በጣም ደስ ይለኛል፣ በግጥምም ሆነ በስድ ጽሑፍ እንዳልሽው፣ በግጥም በአብዛኛው የባህር ማዶኛ ሰዎች የግጥም ስራዎች እዛ ውስጥ ጎልተው ይታያሉ። አገር ቤት ጸሐፍቱ ውስጥ አንዱም በስነ ግጥም ጥንካሬ ውበቱም ሆነ ብርታቱ ጎልቶ ከሚጠቀሱት ውስጥ ከብቸኝነት አኳያ የነቢይ መኮንንን እንደዚሁ አስቀምጠሻል። ከነቢይ ባሻገርም ኢትዮጵያ በተለይ በባለቅኔዎች አንቱ የተባሉ ሰዎች አፈርታለች። እንደነ ከባለቅኔም ባለቅኔ ወይም ባለቅኔ ሎሬት ጸጋዬ ገብረመድህንን የሚያክል በኢትዮጵያ ውስጥ ግዙፍ የሆነ የቅኔ ሰው አላት። ከዛም ባሻገር ሌሎች በርካታ መጽሐፍትን ያሳተሙ ብዛም ባይሆን በውሱን ሰይፉን ልበብን ጨምሮ በርካታዎች አሉ። እነኛ እጆችሽ ሳይገቡ ቀርተው ነው ከዛ ማጠናከሪያ ሀሳብ ላይ ወስድ ያልቻልሽ ወይስ ለአንቺ አጠንክረሽ አጉልተሽ ማሳየት ከፈለግሹ ጋር አጋጣሚ ሆኖ ተያይዘው ስላልሄዱልሽ ነው? አገር በቀል ሰዎችን መጽሐፎች ውስጥ ከነብይ በስተቀር አልተጠቀምሽም። እርግጥ ነው በደንብ ከበቂ በላይ የሆኑ ባለቅኔ አሉ በሀገራችን። እንደ አጋጣሚ የሆኑ የእኔ ነፍሴ የተሳሰረችው ደግሞ ባርማዶ ሆኖ ነው። እንግዲህ ሁሉም ኑሮን በሚመለከትበት መነጽር አይደለም የሚፈልገው ነገር። ለእኔ ነፍሴ የምትፈልገው መንገድ አለ። ያንን መንገድ ደግሞ በደንብ እንዳየውና የበልጥ መራመርበት ያደረገኝ እንዳጋጣሚ ሆኖ የሩሚ ግጥሞች ናቸው። ምናልባት ይዘታቸው ከተለምዶ ስጋዊ ከሆነው ነገር በዘለለ ያለውን ነገር ለማ የሚያንጸባርቁ ነገሮች ላይ ስለሚያተኩር የግጥም ይዘቱ እኔ የሚያነሳውት ጽሑፌ ላይ ያው የነፍስን ጉዳይ ስለሆነ በደንብ ያስተሳሰረልኝ የሩሚ ግጥሞች ሆኖ ስላገኘኋቸው እዚህ መጽሐፍ ላይ በብዛት ያስተካከልኳቸው ከሩሚ ግጥሞች ውስጥ በተለይ ይበልጡኑ ቀልብሽን የገዛው መንፈስሽን የማረከው ካሰፈርሻቸው ውስጥም ሆነ ካላሰፈርሻቸው ውስጥ አንዱ ምን ይሆናል አንድ ግጥም አለው አንዳንዴ እንደ ምክር ብለን የምንናገራቸው ነገሮች ወይም ምን ያውቃለን ብለን የምንናገራቸው ነገሮች ቆም ብለን እንድናስብ የሚያስገድደን እና ማንበብ እችላለሁ እውነት ነው ለዛ ነው ግብዣ እሺ መጽሐፉ ላይ አልተካተተም ግን የምትሰጡትን ነገር ልብ ይበሉ ይላል። እንግዲህ እንዲታወቅልኝ ፈልገው የሩሚን ስራዎች ስገጥም ስተረጉም ሞር አዳፕቴሽን በሚባለው መንገድ ነው ሀሳቡን ወስጄ ሀሳቡን ዋናውን ኮር ነገር በማይለቀ መልኩና የምትሰጡትን ነገር ልብ ይበሉ ይላል። ያቺን ግሳባ ጠቢቡን ሰለሞን በጎበኘች ጊዜ አነውልሏት ነበር ምኞት፣ የናፍቆት የጉጉት አባዜ አልሰማ ብላ ነው ወይስ መካሪያ ለሸክም የሚከብድ ወርቅ ይዛ መሄዷ ለክብሩ ስጦታ ወርቅ፣ ለሰለቸው ወርቅ እየረገጠ ወርቅ ሆነበት ቤቱ ማላገጥ አይሆንም። ወርቅን እጅ መንሻ ስጦታ መስጠቱ አንዳንዴ ለሰው እጅ መንሻ የገበርነው ግብር እውቀት፣ ጥበብ፣ ፍቅር፣ ሙገሳና ክብር ለእኛ ውድ ሆኖብን እጅግ ያገዘፍ ነው ተቀባዩ እጅ ላይ ተራኢምንት ሆኖ ሲረፍሳየ ነው ይላል። ስለዚህ ነው የሱ ግጥሞች ወደ አለው ምንም ይህን ግጥም ከነበብኩ በኋላ ምክር ስመክር ወይም በእኔ አውቃለሁ ስሜትነት ሳወራ ምናልባት ወርቅ ለበዛበት ሰው ይሆናል፣ ወርቅ እየሰጠን ያለ ነው አላደለ እውቀት ለበዛበት ይሆናል። እኛ ጋር የገዘፈብን እውቀት በራሳችን ጭንቅላት ያገዘፍን እውቀትና እነዚህ እነዚህ ሀሳቦች ናቸው የሚመሩኝ ለማለት ነው። ለምሳሌ ያ ያካፈልኩ ይሄን ከእኔ መጽሐፍ ደራሲ ምስጢር አደራው ጋር ያካሄድ ነው ቃለምልልስ በዚሁ አልተቋጭም። በቀጣዩና የመደምደሚያ ክፍለ ዝግጅታችን ፍቅር፣ ብቸኝነት፣ ማህበረሰባዊ ሚዛን ለካንሰር ህይወት እየመዳረጓ የህይወት አታዮቿን እንዴት እንደለወጠውና መጪውን ጊዜ እንደምን አማትራ እንደምትመለከት አንስታ ታጋራለች።